The voice! በትግራይ ክልል ያለው የሰብአዊ ሁኔታ እጅግ አሳሳቢ መሆኑን የገለጹት የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ የቴሌኮሙኒኬሽን እና የባንክ አገልግሎት መቋረጥም ሁኔታውን እንዳባባሰው ገልጠዋል። የኢትዮጵያ መንግስት ችግሩን ለመፍታት እያደረገ ያለውን ጥረት አደንቃለሁ ያሉት ኮሚሽነሩ የተባበሩት መንግስታት እና ሌሎች የሰብአዊ እርዳታ ድርጅቶች እንዲንቀሳቀሱ መፍቀድ ግን የሰዎች ስቃይ እንዳይባባስ ለማድረግ እጅግ አስፈላጊ ነው ብለዋል። ከህጻጽና ሽመልባ ካምፖች የተበተኑት ቁጥራቸው ከ15 ሃያ ሺህ የሚደርሱ የኤርትራውያን ስደተኞችን ጉዳይ ቅድሚያ ትኩረት ሊሰጠው እንደሚገባ ኮሚሽነሩ አሳስበዋል። በትግራይ ያለውን ሁኔታ አስመልክቶ በማህበራዊ ሚዲያ ብዙ እንደሚባል የጠቀሱት ኮሚሽነሩ እንደ እርሳቸው የጎበኘ ግን ችግሩ ውስብስብ መሆኑን እንደሚረዳ ጠቁመዋል። እስክንድር ፍሬው ተከታዩን አደርሶናል። በሰሜን ኢትዮጵያ ከተካሄደው ወታደራዊ ዘመቻ በኋላ በትግራይ ክልልና በአጠቃላይም በኢትዮጵያ ጉብኝት ያደረጉ ከፍተኛው የተባበሩት መንግስታት ድርጅት ባለስልጣን ናቸው። ኮሚሽነር ፊሊፖ ግራንዲ፣ የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ በዚህ ጉብኝታቸው ከጠቅላይ ሚኒስትር አብይ አህመድ፣ ከምክትል ጠቅላይ ሚኒስትር ደመቀ መኮንንና ከሌሎች የአገሪቱ ባለስልጣናት ጋር መነጋገራቸውን ገልጸዋል። በትግራይ በነበራቸው ቆይታ ደግሞ በዚያ የሚገኙና ኤርትራውያን ስደተኞች የተጠለሉባቸውን ካምፖች ጎብኝተዋል። ስደተኞቹንም አነጋግረዋል። ከፍተኛ ኮሚሽነሩ በውይይታቸው ማጠቃለያ በበይነ መረብ የሰጡትን መግለጫ የጀመሩትም ኢትዮጵያ ስደተኞችን በመንከባከብ ረገድ ያላትን ሚና በመጥቀስ ነው። ኢትዮጵያ that has hosted for those decades millions of refugees. ኢትዮጵያ እናንተም ልታውቁ እንደምትችሉት ከዩኤንኤችሲአር እጅግ አስፈላጊ አጋር አገራት አንዷ ናት። በአስርት ዓመታት ለሚቆጠር ጊዜ የሰራንባት አገር እና በይበልጥ ደግሞ በእነዚህ አስርት ዓመታት በሚሊዮኖች የሚቆጠሩ ስደተኞችን ያስጠለለች አገር ናት። አሁን ያሉትን ስምንት መቶ ሺህ ወይም ዘጠኝ መቶ ሺህ ጨምሮ ለረጅም ጊዜ እዚህ የቆየነውም በዚህ ምክንያት ነው ይህ ብቻ ግን አይደለም ኢትዮጵያ ለስደተኞች ከምታደርገው ዘርፈ ብዙ ድጋፍ አንጻር በምሳሌነት የምትጠቀስ ሀገር ናት በዚህ ምክንያት ነው ጠቅላይ ሚኒስትሩ በ2019 መጨረሻ በጄኔቫ ከተካሄደው ዓለም አቀፍ የስደተኞች ፎረም ሰብሳቢዎች አንዱ እንዲሆኑ ለመጋበዝ በዚያው ዓመት መጨረሻ ወደዚች ሀገር የመጣሁት ነው ያሉት እናም የኢትዮጵያ መንግስት ለስደተኞች ጠቃሚ የሆኑ ህጎች በማውጣትና ተግባራዊ በማድረግም ያደረገውን አስተዋጽኦ አስታውሰዋል። ኮሚሽነሩ የአሁኑ ጉብኝታቸው ዓላማ ግን በኢትዮጵያ ከሚገኙት ወደ አንድ ሚሊዮን የሚጠጉ የጎረቤት ሀገራት ስደተኞች 46000 የሚሆኑት ከተጠለሉበት የትግራይ ክልል ወቅታዊ ሁኔታ ጋር እየተያያዘ መሆኑን አመልክተዋል። ከዚህ አንጻር ደግሞ ወደ ትግራይ ክልል መጓዛቸውን ጠቅሰዋል። በዚያ ከነበራቸው ቆይታ በመነሳትም የሰብአዊ ሁኔታው እጅግ አሳሳቢ መሆኑን ገልጸዋል። ፒፕል ኒድ ኦል ፖሲብል ፎርምስ ኦፍ ሰፖርት ፉድ አይተምስ non-food items medicine, clean water shelter um, the closure of the banking system and um, the telecommunication system has added to the hardship of thousands of people so the restoration of services is a very big priority telecommunication -hmm. የባንክ አገልግሎት መቋረጡ በሺዎች የሚቆጠሩ ሰዎችን ፈተና አክብዶታል። እናም የአገልግሎቶች እንደገና መጀመር እጅግ ቅድሚያ ሊሰጠው የሚገባ ጉዳይ ነው ነው ያሉት ኮሚሽነሩ በዚህ መግለጫቸው። በትግራይ ክልል ያለውን የጸጥታ ሁኔታ በተመለከተም የተናገሩት አለ ሲሪ ከመንግስት እንደሰማነው የጸጥታውን ሁኔታ በተመለከተ የተወሰነ መሻሻል አለ። የተወሰኑና የተበታተኑ ክስተቶች የሚያጋጥሙ ቢሆንም በእርግጥ በአንዳንድ ቦታዎች ላይ በታጠቁ ኃይሎችና ሚሊሻዎች እንደዚሁም ሁሌም በጦርነት ጊዜ እንደሚያጋጥመው በወንጀለኞች የሚፈጸሙ ጥቃቶች እንዳሉ ታዝበናል። እነዚህ ሁኔታዎች ደግሞ ዝርፊያዎችና ጾታዊ ጥቃትን የመሳሰሉ ጥቃቶች እንዲፈጸሙ ምክንያት ሆነዋል። እንደምታውቁት በቅርብ ሳምንታት ውስጥ ስድስት የሰብአዊ እርዳታ ሰራተኞችም በአሳዛኝ ሁኔታ ህይወታቸውን አጥተዋል ነው ያሉት። በዚህ ሰብአዊ ሁኔታ ላይ ከኢትዮጵያ መሪዎች ጋር ያደረጉትን ውይይት የጠቀሱት ኮሚሽነሩ አፋጣኝ እርምጃ እንደሚያስፈልግ አሳስበዋል። And the international humanitarian community is ready to help and step up. And I think that this step up, and I said this to the Prime Minister, is very important if we want to avoid further widespread suffering. መንግስት ችግሩን ለመፍታት እያደረገ ያለውን ጥረት ማድነቅ እፈልጋለሁ። የተባበሩት መንግስታትና ዓለም አቀፍ የሰብአዊ ድጋፍ ማህበረሰብ እርዳታቸውን ለማሳደግ ዝግጁ መሆናቸውንም በድጋሚ መግለጽ እፈልጋለሁ። የሰዎች ስቃይ የበለጠ እንዳይባባስ የምንፈልግ ከሆነ ደግሞ ያንን ማፋጠን እጅግ አስፈላጊ መሆኑን ለጠቅላይ ሚኒስትሩም ተናግሬ ያለው እኔ ባለኝ ልምድ እነዚህ እየተባባሱ ያሉ የሰብአዊ ቀውሶች ካልተቋጩ ፍላጎቶች የባሱ ትልቅና እጅግ የሰፉ የሆኑና ለመፍትሄ የበለጠ አስቸጋሪ ደረጃ ላይ ይደርሳሉ። እስካሁን ከፍተኛ ስቃይ የደረሰ ቢሆንም አሁንም ጊዜ ያለን ይመስለኛል። ከዚህ አንጻር ከመንግስት ጋር ያደረግነውን ገንቢ ውይይት ከልብ የሚቀበለው በዚህ ምክንያት ነው ነው ያሉት። በተለይም የተባበሩት መንግስታት ተቋማትና መንግስታዊ ያልሆኑ ድርጅቶች በክልሉ እንዲንቀሳቀሱ መፍቀድ እጅግ መሰረታዊ መሆኑን ኮሚሽነሩ ተናግረዋል። ከዚህ አንጻር 16 የተባበሩት መንግስታት ተቋማትና 25 መንግስታዊ ያልሆኑ ድርጅቶች ፈቃድ እንዲሰጣቸው እየተጠባበቁ መሆኑን አመልክተዋል። ኢትዮጵያ ከምታስተናግዳቸው ወደ አንድ ሚሊዮን የሚጠጉ የጎረቤት ሀገራት ስደተኞች 46 ሺህ የሚሆኑት በትግራይ ክልል ባሉ አራት የስደተኞች ካምፖች የሚገኙ ናቸው። ኤርትራውያን ስደተኞች የሚገኙባቸውን እነዚህን ካምፖች በተመለከተ ሰፋ ያለ ማብራሪያ ሰጥተዋል ኮሚሽነሩ። በትግራይ ክልል ያሉት የኤርትራ ስደተኛ ካምፖች በሰሜን የሚገኙት ህጻጽና ሽመልባ፣ እንደዚሁም በደቡብ የሚገኙት ማይአይኒና አዲሃሮሽ ናቸው። ኮሚሽነሩ ከትናንት በስቲያ የጎበኙት በደቡብ አቅጣጫ ከሚገኙት አንዱ የሆነውን የማይአይኒ የስደተኞች ካምፕ ነው። ከህጻጽና ከሽመልባ የመጡትንም ግን እዚሁ ካምፕ ውስጥ አነጋግረዋል። But they also spoke about, especially at the beginning, as I said, being caught in the crossfire, the beginning of the military operation. And they also spoke of infiltration of armed actors in the camps, of killings, abductions, and also some forced return to Eritrea. እንዳልኳችሁ በተለይ ጦርነቱ እንደተጀመረ በተኩስ ልውውጥ አጣብቂኝ ውስጥ እንደነበሩ ተናግረዋል። የታጣቂዎች ወደ ካምፖቹ ሰርጎ መግባት፣ ግድያዎች፣ ተጠልፎ መወሰድ፣ የተወሰነም በአካባቢው ባሉ የኤርትራ ኃይሎች ተገዶ ወደ ኤርትራ መወሰድ እንደነበረ ተናግረዋል። ሌሎች እንደነገሩን ደግሞ ሌሎች ኤርትራውያን ስደተኞች በአካባቢው በነበረው የጸጥታ ችግር ምክንያት በፈቃዳቸው ወደ ኤርትራ መመለስን መርጠዋል። ቅዳሜ ብቻ ሳይሆን በሌሎች አጋጣሚዎችም በርካታ ሪፖርቶች ሰምተናል። በእርግጥ ይሄ በጣም የሚያሳስብ ጉዳይ ነው። በጉብኝታችን ወቅት ለመንግስት በግልጽና ጎላ አድርጌ ያቀረብኩት ጥሪ ምንድን ነው? እነዚህ ጥሰቶች አሁንም እየደረሱ ከሆነ ቦታው ተገኝቶ ማረጋገጥ አስቸጋሪ ስለሆነ መቆም አለባቸው። በተለይም አስገድዶ ወደ አገር መመለስ እንደምናውቀው የዓለም አቀፍ ሕግ ጥሰት ነው፣ ለባለሥልጣናቱም እንዳመለከትኩት ነው ያሉት ኮሚሽነሩ። በዚህ ማብራሪያቸው ቅድሚያ ሊሰጣቸው ይገባል ያሏቸው ነጥቦችም ነበሩ First of all, and uh, we had very frank and constructive engagement with the government on this issue, it is urgent that we get back in touch with those refugees that are still dispersed from Hitsats and Shimemba. Bazi gudai lai kamangista gar gilsan na gambiwi yitna baran. Assum mandanaw, ka Shimemba na Hitsats kampoj, yitabat tanu tin siddetanyoj, maagin yitad labbin. ከ15 ሺህ እስከ 25 ሺህ ምናልባትም ከዚያ ትንሽ አነሰ ሊሆኑ እንደሚችሉ እንገምታለን ነው ያሉት። ስደተኞችን በሰሜን ከሚገኙት ሽመልባና ሕጻጽ ካምፖች ወደ ደቡቦቹ ማይ አይኒና አዲ ሃሩሽ ማዘዋወሩ በቀጠለበት ሁኔታም የተበተኑትን የመፈለጉ ሂደት መፋጠን እንዳለበት ኮሚሽነሩ ተናግረዋል። ጠቅላይ ሚኒስትሩም ይህንን በግላቸው ጭምር እንደሚከታተሉ እንደነገሯቸው አመልክተዋል። መንግስት በትግራይ ክልል እያካሄደ ያለው የሰላም ግንባታ እንቅስቃሴ በሚሊሻዎች በውጭ ኃይሎች እና በሌሎችም አካላት ተፈጽመዋል የተባሉ ጥቃቶችን በመመርመር መታገዝ እንዳለበትም ኮሚሽነሩ ጠቁመዋል። የኢትዮጵያ መንግስት ግልጽ በሆነ ሁኔታ ስሞታዎችን በመመርመር አጥፊዎችን ተጠያቂ ማድረግ እንዳለበት ነው የገለጹት። ይህም ሆኖ በስፍራው ያለው ሁኔታ ከውጭ እንደሚታየው እንዳልሆነ ነው የተናገሩት። On social media, in the public domain around these issues. When you visit, like I did on Saturday, you realize that the situation is very complex, that there's been a lot of crossfire, a lot of violations on all sides, and all this needs to be impartially investigated by those who will do it. በዚህ ጉዳይ ላይ በማህበራዊ ሚዲያ በርካታ ነገሮች ይባላሉ። እኔ ቅዳሜ እንዳደረግኩት ስትጎበኙ ግን ሁኔታው የተወሳሰበ መሆኑን ትገነዘባላችሁ። በርካታ የተኩስ ልውውጦች፣ በሁሉም ወገኖች በኩል በርካታ ጥሰቶች ነበሩ። እነዚህ ሁሉ በገለልተኝነት መመርመር አለባቸው ነው ያሉት። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ በበይነ መረብ በሰጡት ማብራሪያ ላይ ከመገናኛ ብዙሃን ባለሙያዎች ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ